ዓለም አቀፍ አድቬንቲስት ሬዲዮ ዘውትር ማለዳ ከ1230 እስከ አንድ ሰዓት ድረስ የሚተላለፈውን የተስፋ ድምፅ ሬዲዮ አድማጮቻችን በጌታ ስም ሰላም እንላችኋለን። እንደምናደራችሁ በዚህ ማለዳ የጌታ ፈቃድ ሆኖ ዝግጅቶቻችን አጠናቀን በአየር ሞገድ ለመገናኘት ያበቃንን አምላክ ስሙ ይባረክ እንላለን። ዛሬ በሚኖረን ቆይታ የምክረ ቤተሰብ የሚቀርብባቸውን መሰናዶች ይዘንላችሁ ቀርበናል። በሚኖረን ቆይታ አብሩነታችሁን በጌታ ፍቅር ስንጠይቅ በዝግጅቶቹ መልካም በረከት እንደምታገኙ ተስፋ በማድረግ ነው። አሁን በቀጥታ ወደ ምክረ ቤተሰብ መሰናዶ እንተላለፍ። እግዚአብሔር አባታችን አምላካችን። ሁልጊዜም ቢሆን ማንኛውንም ስራችን ከመጀመሪያችን በፊት ወደ አንተ መምጣት እንፈልጋለን። ወደ አንተ መምጣት እንወዳለን። ወደ አንተ ስንመጣ ደስ ይለናል። አንተ አባታችን ነህ፣ እኛ ልጆችህ ነን። አንተ ፈጣሪያችን ነህ፣ እኛ ፍጡራን ነን። የአንተ ንብረት ስለሆነ በፍጥረትም በደህንነትም ሁልጊዜም ወደ አንተ ስንመጣ ደስ ይለናል። በዚህ ጠዋትም ጌታ ሆይ ፊትህን እንሻለን ወደ አንተ እንመጣለን። ያለ እኔ አትችሉም አንዳች ታደርጉ ዘንድ ብልሃልና ያለ አንተ አንዳች ቁም ነገር ያለው ነገር መስራት የማንችል መሆናችን ስለሆ እናውቅ እኔም አገልጋይህ ያለ አንተ ምንም መፈጸም ማልችል መሆን ስለተረዳሁ በቅድሚያ ወደ አንተ እመጣለሁ። አንተ ይህንን ሸክላ ዛሬ ተጠቀምበት። አንተ በዚህ ሸክላ አማካይነት ለህዝቦች የሚጠቅመውን መልእክት አስተላልፍ። የሚሰሙ ሁሉም ጌታ ሆይ በቃልህ አማካይነት ረዴትና በረከት እንዲያገኙ ለመንግሥትህ ገጣሚ ዜጎች እንዲሆኑ ሁሉንም እንድትባርክ እለምንሃለሁ በጌታ በኢየሱስ ስም አሜን። የዛሬ ዕለት በጣም አሳሳቢ ስለሆነ ጉዳይ ላነጋግራችሁ እፈልጋለሁ። ስለ ትዳር። ትዳር ምን ያህል አስፈላጊ እንደሆነ ምን ያህል ጠቃሚ እንደሆነ የምናውቅ ሁሉ እናውቀዋለን። ስለ እሱ ልናውቅ የሚገባን ስለ ትዳር ልናውቃቸው የሚገባ ነገሮች አሉና እነሱን ነገሮች ዛሬ ጠዋት ልጠቃቀስ እፈልጋለሁ። ሁለት አይነት መግለጫዋ ስለ ትዳር ተሰጥተው አንብቤ አለሁ። አንዱ ያነበቡት ምን ይላል? ትዳር ማለት በቤተ ክርስቲያን ውስጥ ያለች ትንሽ ቤተ ክርስቲያን ናትናል። ቤተ ክርስቲያን ምንድን ነው? በቤተ ክርስቲያን ምን ይደረጋል? በቤተ ክርስቲያን የሚደረገው እናውቃለን። ቤተ ክርስቲያን ቃለ እግዚአብሔር ይነበብበታል፣ ይሰበክበታል፣ ጸሎት ይደረግበታል፣ መዝሙር ይዘመርበታል፣ ክርስቲያን ከክርስቲያን ተገናኝተው ይዋዩበታል፣ አንዱ ሌላውን የሚያበረብታበት ጥሩ ቦታ። ስለዚህ እያንዳንዷ ቤት፣ እያንዳንዷ ትዳር፣ እያንዳንዱ ቤተሰብ በእግዚአብሔር አስተሳሰብ ትንሽ ቤተ ክርስቲያን፣ በቤተ ክርስቲያን ውስጥ ያለች ትንሽ ቤተ ክርስቲያን እንደዚያ እንድትሆን ነው እግዚአብሔር የሚፈልገው። ይህንን ሰይጣን አይወድም። እያንዳንዷ ቤት ቤተ ክርስቲያን ልትሆን አይፈልግም፣ አይወድም። እግዚአብሔር ግን ይፈልጋል። ስለዚህ ይታገላል፣ ይታገላል፣ ይታገላል። በእያንዳንዱ ሰው ቤት ጸሎት እንዳይደረግ፣ በእያንዳንዱ ሰው ቤት ቃሉ እንዳይነበብ፣ በእያንዳንዱ ሰው ቤት መንፈሳዊ መዝሙር እንዳይዘመር፣ ቤተ ክርስቲያን መሆኗ ቀርቶ ሌላ ነገር ልትሆን ሰይጣን ይታገላል፣ ያችን ቤት ለማጥፋት። እግዚአብሔር ግን ይላል በዚያችውን ጊዜ የለም፣ ይቺ የእኔ ቤተ ክርስቲያን ናት። እያንዳንዷ ቤት እያንዳንዷ የክርስቲያን ቤት ቤተክርስቲያን ናት። በቤተክርስቲያን ውስጥ ያለች ትንሽ ቤተክርስቲያን አንድ ሄ ነው። ሁለተኛ እዚያው ጋር የተያያዘ ቤተሰብ ማለት በአገር ውስጥ ያለች ትንሽ ሀገር ናት። በአገር ውስጥ ያለች ትንሽ ሀገር አገር ምንድናት? አገር መኖሪያችን ናት። አገር እናታችን ናት። አገር ምግባችን ናት። የወለደችን ናት። ያሳደገችን ናት። አገራችን እንወዳታለን። ከኛ በፊት የነበሩ አባቶቻችንም ይወዷት ነበር ለእሷ ሲሉም ህይወታቸውን የሰዉ እጅግ ብዙ ናቸው። የአገር ፍቅር የአገር ፍቅር እያንገበገባቸው፣ እያቃጠላቸው በገደል በተራራ በዱር በጫካ በዋሻ እየዞሩ አገራቸውን የአገራቸውን ነጻነት ዳር ድንበራቸውን አስከብረዋል። ስለዚህ ቤተ ክርስቲያንን እንደዚሁ ቤተሰብ እንደዚሁ በአገር ውስጥ ያለች ትንሽ አገር ፍቅርን የምንማርባት ፍቅርን የምናሰምርባት እስበሳችን ባልና ሚስት የምንፋቀርባት ልጆቻችን ደግሞ ከእኛ ፍቅርን የሚማሩባት እስፈሳቸው የሚፋቀሩባት ለዘላለም የማይበጠስ ዘላቂ የሆነ ፍቅር የሚመሰረቱባት ቦታ ናት። ስለዚህ ነው በአገር ውስጥ ያለች ትንሽ አገር የተባለችው ትዳር ማለት በአገር ውስጥ ያለች ትንሽ አገር። እዚያው ቀጥሎ ደግሞ አንብቡት መጽሐፍ ይላል ትዳር ማለት በዓለም ውስጥ ያለች ትንሽ ዓለም ናት። ዓለማችን ትልቅ ናት። ዓለማችን ሰፊ ናት። በእሷ ውስጥ ያለች ትንሽ ዓለም ናት። ዓለም ታደርጋለች። ዓለም ስነ ስርዓትን ተከትላ የምትሽከረከር ጉዳይ ነች። አንድ ቀን እንኳ ስነ ስርዓቷን የማታጓድል በ365 ቀን ፀሐይን የምትዞር በአራት ሰዓት በራሷ የምትዞር ህጉን ተከትላ የምትኖር የእግዚአብሔርን ስነ ስርዓት ማታዛንፍ ዓለም ናት። ቤተ ክርስቲያንም ወይም ደግሞ ቤተሰብ በዓለም ውስጥ ያለች ትንሽ ዓለም ናት። እያንዳንዷ ቤት ስነ ስርዓት ሊኖራት ይገባል። እያንዳንዷ ቤት ህግ ሊኖራት ይገባል። እያንዳንዷ ቤት ልጆቿን ስነ ስርዓት ልታስተምር ይገባል። ያን ጊዜ እንዲህ ሆነ እንደሆነ ዓለማችን በሰላም ለመኖር የምትችል፣ እያንዳንዱ ወጣት፣ እያንዳንዱ ልጅ ስነ ስርዓት ተከትሎ የሚኖር የሆነ እንደሆነ፣ ከኃጢአት የራቀ የሆነ እንደሆነ፣ ከወንጀል የራቀ የሆነ እንደሆነ፣ ከአበሳ የራቀ የሆነ እንደሆነ ዓለማችን በሰላም ተኝታ ለማደር ትችላለች። ስለዚህ ነው የተባለው ቤተሰብ በዓለም ውስጥ ያለች ትንሽ ዓለም ናትና፣ ይሄ በጎ መግለጫዋ ነው። ደግሞ ክፉ መግለጫ አለ። ይህን ክፉ መግለጫ የሰጠው ግን አንድ ልጅ ነው፣ አንድ ወጣት ነው። ሁለት ቄሶች ሁለት ቄሶች ያላገቡ ሕፃናትን ከሕፃናትም አልፈው ከፍ ያሉትን በቃለ እግዚአብሔር መሰረት በክርስትና እንዲጸኑ ቃል ኪዳናቸውን የሚያድርሱበት ጊዜ አለ። በልጅነታቸው ያጠምቋቸዋል ሳያውቁ። በኋላ ግን ከፍ ባለው ጊዜ ቃል ይገባሉ። አንድ ቀን ሁለት ቄሶች ወጣቶችን ተሰብስበው ቃል ሊያስገቡ፣ በክርስትናቸው ጸንተው እንዲኖሩ ቃል እንዲገቡ ለማድረግ ተሰብስበው ጥያቄ ጠይቋቸዋል። ይህንን ኮንፈርሜሽን ይሉታል። ይህንን የቃል ቃል ኪዳን ማጽናት ከማድረጋቸው በፊት ጥያቄ ጤቃ ነው። ወጣቶቹን ይጠቋቸዋል። አንዱን ወጣት ያቄሱ ምን ይለዋል ፍዳር ምንድን ነው ብሎ ይጠይቀዋል። ያልጅ ቀናልና ፍዳር ማለት ሰዎች ወደ ተሻለ ዓለም እስኪሄዱ ድረስ የሚቆዩበት የሲኦል ቦታ ነው። ያንጊዜ ድንግጥ ይላል ቄሱ ምግጥ ልን አይ ተሳስቶ ነው አሁን እኮ የተናገረው። የሲኦልን መግለጫ የጠየቁ መስሎት ነው፣ ስለ ሲኦል የጠየቁ መስሎት ነው። የሰጠው የሲኦልን መግለጫ ነው ይላል፣ ያ ጓደኛው ቄስ። ግን ተው ዝም በል አንተ፣ አላገባህ እኔ አላገባሁ። አንተ ስለ ትዳር ምን ታውቃለህ? ይሄ ልጅ እኮ ያየው ነገር ይኖራል ስለ ትዳር፣ ስለዚህ እውነቱ ይሆናል። ሰዎች ወደ ቻለ ዓለም እስኪሄዱ ድረስ የሚቆዩበት የሲኦል ቦታ ነው ያለው እውነቱ ሊሆን ይችላል አለው ይባላል። ሁለት መግለጫዎች የተለያዩ መግለጫዎች አንዱ ሲኦል አንዱ ገነት። እውነት ነው። ትዳር ለአንዳንድ ሰዎች ሲኦል ነው፣ ለአንዳንድ ሰዎች ደግሞ ገነት ነው። ዛሬ ይህንን መልዕክት የማስተላልፈው የሁላችንም ትዳር ገነት ሊሆን ይችላል። አንዳንድ መጽሐፍ ቅዱስ የሚጠቁመንን ነገሮች ብናውቅ፣ አንዳንድ መጽሐፍ ቅዱስ የሚያስተምርን ትምህርት ብንከተል ለሁላችንም ትዳራችን ገነት ሊሆን ይችላል። ለወደፊቱም ትዳር የሚመሰርቱት ወጣቶች በሚነገረው ቃል መሰረት ትዳራቸውን የመሰረቱ እንደሆነ፣ በሚነገረው ቃል መሰረት የኖሩ እንደሆነ ትዳራቸው ገነት ሊሆንላቸው ይችላል። ባለመታደላችን ዛሬ ግን ትዳር የተባለው ነገር በችግር ላይ ወድቋል። ችግር ገጥሞታል። ምንድነው ችግሩ? እንዲያው ልብስ እንደሚለዋወጥ መጋባት መፋታት፣ መጋባት መፋታት። እንዲያውም ቃል ኪዳን መሆኑ ቀርቶ ኮንትራት ተበላል። ትዳር ኮንትራት ነው። ያ ኮንትራት የሚቆየው ሁለቱ የተኮናጠሩ ሰዎች እስከተስማሙ ድረስ ነው። ሁለቱ የተኮናጠሩ ሰዎች ካልተስማሙ ያ ኮንትራት ይፈርሳል ብለው ነው የሚያምኑት። በዚህ ምክንያት ይጋባሉ፣ ይፋታሉ፣ ይጋባሉ፣ ይፋታሉ። በዚህ ምክንያት በልጆቻቸው ላይ ብዙ መከራ ይደርሳል። ያ እነዚያ መከረኞች ህፃናት በሌሉበት ጉዳይ የእነሱ ስተት ባልሆነ ጉዳይ ብዙ መከራ ሲቀበሉ እናያለን። ከዚያ አውጣን እግዚአብሔር ከዚያ እንድንወጣን ይህን መልእክት ማስተላለፈው ወላጆች ትዳር ሲመሠረቱ ምንድን ነው በእግዚአብሔር አስተሳሰብ ትዳር ዘላቂ አንድ ጊዜ የፈሪሳውያን ወደ ክርስቶስ መጥተው ሰው ሚስቱ ሊፈታ ይገባል ወይ ብለው ጠይቀውት ነበር። በፍጹም አላበባቸው። ምን መጀመሪያ የፈጠራቸው አንድ አድርጎ እንደፈጠራቸው አንድ ስጋ አድርጎ እንደፈጠራቸው፣ ሁለት አይደሉም፣ አንድ ናቸው። አንድ ስለሆኑ አይላዩም ዘላለም። በዘ ፍጥረትም መጀመሪያ ሲናገር ሳለ ሰው አባቱንና እናቱን ይተዋል፣ በሚስቱ ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አንድ ስጋ አንድ ናቸው ነው። በመጽሐፍ ቅዱስ አባባል፣ በእግዚአብሔር አስተያየት ትዳር የሚፈርስ ነገር አይደለም። ከዝሙት በቀር ከተጋቡት አንዱ ዘማዊ የሆነ እንደሆነ ወይም እሱ ወይም እሷ፣ ያን ጊዜ ሊፋቱ ይችላሉ ይላል መጽሐፍ። ከዚያ በተረፈ ግን ዘላቂ ነው። ሰይጣን ግን ይላል፣ የለም ትዳር ሲያመችህ ይዘው የምትገፋ፣ ሳያመችህ የምትተወው አማራጭ ያለው ጉዳይ ነው ኮንትራት ነው። በኮንትራቱ መሰረት መኖር ነው ነው የሚሉት። የለም በዚህ ምክንያት የሁሉ መከራ ይመጣ። ይሄ ብቻ አይደለም መግባትና መፋታት ብቻ ሳይሆን፣ አሁን የሚገርመው የሚደንቀው ነገር አንድ አይነት እጾታ ያላቸው ሰዎች የሚጋቡ ቤተ ክርስቲያን፣ አንዳንዶች ቤተ ክርስቲያን ይህን ይፈቅዳሉ። አንድ አይነት እጾታ አለ፣ ወንድ ከወንድ ሴት ከሴት እንዲጋቡ። ይሄ የእግዚአብሔር ቃል ኃጢአት ነው እንደሚል እያወቁ ያችን ግን መናገር ስለሚፈሩ ሰው እንዳያስቀይሙ ብለው ይጋቡ። ወንድ ከወንድ ይጋባ፣ ሴት ከሴት ይጋባ። አይ ያለ ችግር፣ አይ ያለ ችግር። የሚያሳዝን ጉዳይ፣ በጣም የሚያሳዝን ጉዳይ። ሴት ከሴት ይጋባ፣ ምንም አይደለም። ወንድ ከወንድ ይጋባ፣ ምንም አይደለም። ወንድ የነበረው ሴት ይሁን፣ ሴት የነበረችው ወንድ ይሁን፣ ይለውጡለት። ምን ማለት ተበላሸ፣ ተበላሸ፣ ተበላሸ። በድሮ በታሪክ ስንመለከሳለ የሮም መንግስት ኃይለኛ መንግስት የሚባለው እሱ ነበረ። አራት መቶ ዓመት በላይ ዓለምን ይገዛ ኃይለኛ። ታዲያ የዚያ መንግስት ብርታቱ ምን ነበር ይላሉ፣ ቤተሰብ። እናቲቱ ንግሥት ናት፣ አባትየው ንጉሥ፣ ንጉስ ነው። በቤታቸው ልጆቻቸውን በስነ ስርዓት ያሳድጉ ነበር አባትና እናት ባንድ ላይ ሆኖ፣ ስለዚህ እነዚህ በሥነ ሥርዓት ያደጉ ወጣቶች የሀገራቸውን ዳር ድንበር አስከብረው አስከፍረው አሳምረው ጠብቀው ኑረዋል። አራት መቶ ዓመት ባኋላ ግን ቤተሰብ እየላላ ሲሄድ፣ ቤተሰብ እየወደቀ ሲሄድ፣ የቤተሰብ ማንነት ሲረሳ፣ ያ ሁሉ ጠፋ። ጠላቶቻቸው ከውጭ ከግዛታቸው ውጭ የነበሩ ያን ጊዜ ሰተት ብሎ ሲገቡ የሚከላከልም አልነበረም። ቤተሰብ ጠፋ፣ አገር ጠፋ ማለት ነው። ቤተሰብ ከሌለ አገር የለችም ማለት ነው። አገር የምትኖረው ጥሩ አገር የምትሆነው ጥሩ ቤተሰብ ሲኖር ነው። ይህንን ያላወቀው ሁሉ ወደ መከራና ወደ ችግር ይወድቃል። እግዚአብሔር ይምላል። በምልክያስ መጽሐፍ ስለ ባልና ምሽት ስለ መፋታት የተናገረው የሰጠው ትምህርት ስላለ እንመለከተዋለን። ሚልክያስ መጽሐፍ ሁለተኛው ምዕራፍ ላይ፣ ሌላው የምታደዱት ነገር ደግሞ የእግዚአብሔርን መሠዋ በእንባ ታጥለቀልቃላችሁ። ከእንግዲህ ወዲያ ቁርባናችንን ስለማይመለከትና በደስታም ከእጃችሁ ስለማይቀበል ታለቅሳላችሁ፣ ትጮም አላችሁ። አንተንም ለምን አንተም ለምን ሆነ እናንተም ለምን የሆነ ብላ ትጠይቃላችሁ። ይህ የሆነው የትዳር ጓደኛህን፣ አጋርህን፣ የቃል ኪዳን ሚስትህን አታልሃታልና፣ እግዚአብሔር ባንተና በወጣትነት ሚስት መካከል ያለው ቃል ኪዳን ምስክር ነው ብሎ ነበር። እግዚአብሔር አንድ አላደረጋችሁምን? በስጋም በመንፈስም የእርሱ ናችሁ። ለምን እንዳደረጋችሁ? ፈሪሃ እግዚአብሔር ያለውን ዘር ይፈልግ ስለነበረ ነው። ስለዚህ በመንፈሳችሁ ራሳችሁን ጠብቁ፣ ከወጣትነት ምሽታችሁም ጋር ያላችሁን ታማኝነት አታጉሉ። ፍቺን እጠላለሁ ይላል እግዚአብሔር፣ የእስራኤል አምላክ። ከዚህ የተሻለ ምን አማርኛ ይገኛል? ከዚህ የተሻለ እንዴት ግልጽ ይሆናል? ፍቺን እጠላለሁ ይላል እግዚአብሔር። የጠላበት ምክንያት አለው። ፍቺን ከፈቀደ በፍቺ ምክንያት ብዙ መከራ እንደሚመጣ ያውቃል። ልጆች አሉ፣ የተወለዱ ልጆች አባትና እናት ይለያያሉ። አባት ጋራ ሲሆኑ እናት ያምራቸዋል፣ እናት ጋር ሲሆኑ አባት ያምራቸዋል። በመካከል ጠባያቸውን የሚጠብቅ ይጠፋል፣ ይበላሻል፣ ችግር ይፈጥራል። ስለዚህ እግዚአብሔር ምላል መፋታትን እጠላለሁ። የወጣትን ደሚስ ጋር በሰላም ኑር ከእሷ አትለይ፣ አብራችሁ ኑሩ። ግን ይህን ማለት ቀላል ነው። ታዲያ እንዴት ነው? አልግባባ ያሉ እንደሆንስ? አልስማማ ያሉ እንደሆንስ? ጠባይ ለጠባይ ካልተስማሙ እንዴት አብረው ይኖራሉ? አብራችሁ ኑሮ በማዘዙ መልካም ነው ይላል። ነገር ግን አንድ ሁለት የምጠቁማቸው ነገሮች አሉ። ምንም እንኳ ከተጋቡ በኋላ አለመግባባትም ቢፈጠር አለመስማማትም ቢፈጠር ሊታረም ይችላል። ሊስተካከል ይችላል። እግዚአብሔር ይረዳል። ስህተታቸውን አርመው አብረው በሰላም ሊኖሩ ይችላሉ። መፋታት መፍትሄ አይደለም። ሌላ ችግር ነው የሚያመጣው። ይችን ይፈጣል፣ ሌላይቱን ያገባል፣ ይፈጣል፣ ሌላይቱን ያገባል። ለዘላለም ደስ ይኖር ይሆናል? የለም። መፋታቱ መፍትሄ አይደለም። ማሻሻሉ ነው መፍትሄው፣ ማረሙ ነው መፍትሄው። ወደዚያ ነው ልናተኮር የሚገባል። አርያም የሚረዱ ነገሮች አሉ በዘላግም ምዕራፍ አስር ቁጥር 26 ስትመለከት፣ ሰለም ይላል። ከቤተሰብ ጋር ከሕዝቦችህ ጋር አብረህ በሰላም ለመኖር ከፈለክ መጀመሪያ ማድረግ ያለብህ ከእግዚአብሔር ከአምላክህ ጋር ተጣበቅ። አንድ ሰው ከአምላኩ ጋር ከተጣበቀ ከአምላኩ ጋር ፍቅር ካለው ሰላም ካለው ደስታ ካለው እርግጠኛ ነኝ በእርግጠኛነት እናገራለሁ ከቤተሰቦቹ ጋርም በሰላም ሊኖር ይችላል። ቅድሚያውን ግዛት ይሄ ነው። አያንዳንዳችን ከእግዚአብሔር ጋር አብረን በሰላም መኖር አለብን። ከእግዚአብሔር ጋር መጣበቅ አለብን። በቃሉ አማካይነት መጣበቅ፣ በጸሎት አማካይነት መጣበቅ፣ በአገልግሎት አማካይነት ከእሱ ጋር መጣበቅ፣ ከአምላካችን ጋር መጣበቅ ከእሱ ጋር ከተጣበቅን የመጀመሪያውን ግንኙነታችን ከእሱ ጋር ካረግነ ከሰዎች ጋር ያለን ግንኙነት መባረኩ አጠራጥርም ይሆናል መጀመሪያው ግን ከአምላክህ ጋር አምላክህን ረስተህ አምላክህን ትተህ ከቤተሰብህ ጋር ሰላም ሆናለሁ ብትል አይሆንም አይሆንም የሰላም ምንጩ እግዚአብሔር ነውና መጀመሪያው እግዚአብሔር ነው አስቀድመህ እግዚአብሔር ነው የሚለው። መጀመሪያ እግዚአብሔር፣ በመጀመሪያ እግዚአብሔር ሰማን። በመጀመሪያ እግዚአብሔር። እሱ ከቀደመ ሌላ ሁሉ ይከተላል። ከልጆች ጋር ያለ ግንኙነት፣ ከምሽት ጋር ያለ ግንኙነት፣ ከባልዋ ጋር ያላት ግንኙነት ሰላም ይሆናል፣ ደስታ ይሆናል። መጀመሪያ ግን ለእግዚአብሔር ቦታ ስጡ። ቀኑን ስትጀምሩ በእግዚአብሔር ስም ጀምሩት። ሌት ቀኑን ስትጨርሱ በእግዚአብሔር ስም የተጨረሰ ይሁን። ስራችሁን ስትጀምሩ በእግዚአብሔር ስም ጀምሩት። ያን ጊዜ ሁሉ ነገር የተቃና ሊሆን ይችላል። አንዱ ነው እንግዲህ። ሁለተኛው መጽሐፍ ቅዱስ የሚነግርህ ሰው አባቱንና እናቱን ይተዋል፣ በምሽቱ ይጣበቃል፣ ሁለቱ አንድ ስጋ ይሆናሉ። ከእግዚአብሔር ጋር አንድ ከሆነ በኋላ ከምሽቱ ጋር አንድ ስጋ አንድ ይሆናሉ ነው የሚለው ቃል። ምንድነው አንድ የሚያደርጋቸው? ምንድነው የሚያጣብቃቸው? ሙጫው ምንድን ነው? እንዲ ያንን ሙጫ ባገኘ ነው። ምን ነው በዚያ ሙጫ የተጋቡትን ሁሉ አጣብቀን አጣብቀን አጣብቀን ብንለቃቸው ለዘላለም እንደማይፋት ሆነው አብረው ሊኖሩ ይችሉ ይሆናል። ምንድን ነው ያ ሙጫ? መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ስለሚናገር ከኔ የተሻለ አቀራረቡን ስለሚያውቀው እሱን ላነበው እፈልጋለሁ። ኤፌሶን ወደ ኤፌሶን መጽሐፍ እንሄዳለን፣ ምራፍ አምስት እንዲህ፣ ያነባለሁ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ አካሉ ለሆነችውና አዳኛዋ ለሆናት ቤተ ክርስቲያን ራሱን እንደሆነ ሁሉ ባልን የሚስቱ ራስ ነውና። እንግዲህ ቤተ ክርስቲያን ለክርስቶስ እንድትገዛ ሚስቶች ለባሎቻችሁ በማንኛውም ነገር እንደዚሁ መገዛት ይገባቸዋል። ባሎች ሆይ ክርስቶስ ቤተ ክርስቲያኒቱን እንደወደዳትና ራሱን ስለ እርሷ አሳልፎ እንደሰጠ እናንተ ሚስቶቻችሁ ውደዱ። በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ አንዳችም ምክንያት ሳይኖገኝባት በቅድስና ነውርን በሌለበት ክብር ቤተ ክርስቲያኗን ለራሱ ሊያደርጋት ነው። ባሎችም እንዲሁም ሚስቶቻቸውን እንደ ገዛ ሥጋቸው መውደድ ይገባቸዋል። ሚስቱን የሚወድ ራሱን ይወዳል። የገዛ ሥጋውን የሚጠላ የለም፣ ይመግበዋል፣ ይንከባከበዋል። ክርስቶስ ቤተ ክርስቲያኒቱን እንዳደረገ ልክ እንደዚሁ ነው። እኛ የክርስቶስ አባላት የክርስቶስ አካል ብልቶች ነንና፣ ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱን ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ጥልቅ ምስጢር ነው። እኔም ይህንን ስለ ክርስትናና ስለ ቤተ ክርስቲያን ስለ ክርስቶስና ለቤተ ክርስቲያን እናገራለሁ። ሆኖም ከእናንተ እያንዳንዱ ሚስቱን እንደ ራሱ አድርጎ ይውደድ፣ ሚስትም ባሏን አክብር። እዚህ ላይ ነው እንግዲህ መግለጫው የተሰጠው። ጥሩ ማብራሪያ ተሰጥቶናል። አብረው እንዲኖሩ በሰላም እንዲኖሩ ከተፈለገ ለሚስቶች የተሰጠ ምክር አለ፣ ለባሎች የተሰጠ ምክር አለ። ቆይቶ ደግሞ በስድስተኛው ምዕራፍ ላይ ለልጆችም የተሰጠ ምክር አለ። መጀመሪያ እስቲ የሚስቶችን ምክር እንመልከት። ሚስቶች ሆይ ለባሎቻችሁ ታዘዙ፣ ቤተ ክርስቲያን ለክርስቶስ እንደምትታዘዝ። አንዳንድ ጊዜ ሰዎች በዚህ ጉዳይ ላይ ይቸገሩበታል፣ ይጨነቁበታል። እንዲያውም ይላሉ ይሄ መጽሐፍ መጽሐፍ ቅዱስ የኢምፔሪያሊስት መጽሐፍ ነው፣ ሴቶችን ያጠቃል፣ የትምክተኞች መጽሐፍ ነው የሚሉም አሉ፣ ለባላ ተገዥ ብሏልና የረሱት ነገር አለ ለክርስቶስ እንደምትገዙ ለባሎቻችሁ ተገዙ ለክርስቶስ እንደምትገዙ እኔ ሕይወቴ አጭር አይደለም ዘመኔ ብዙ ነው በዘመኔ ሁኑ ያየሁት ነገር ቢኖር ምንድ ነው አንዲት ሴት እንኳ አንዲት ራሷን ለክርስቶስ አስገዝታ ክርስቶስ በደለኝ ክርስቶስን አልወደውም ክርስቶስ ጨቋኝ ነው የምትል አንድም አልሰማሁ አንድም አላየሁ አልሰማውም ለምን አይደለማ ጨቋኝ አይደለም። አፍቃሪ ነው፣ መሀሪ ነው፣ ደጋፊ ነው፣ አቃፊ ነው፣ ረዳት ነው። ተወደዋለች፣ በጣም ተወደዋለች። ለእሱ መገዛት አይከብዳትም። ባሎችም ልክ ክርስቶስ ቤተ ክርስቲያን ሲሆን በሚመለከተው አይን ሚስቶቻቸውን የሚመለከቱ ከሆነ ያቺ ሚስት ለባሏ ለጥ ሰበጥ ብላ ትገዛለች ደስ ብሏት። ምክንያቱም ጥሩ ነዋ ክርስቶስ ጥሩ ነው። እሱም የጨቁን አምላክ አይደለም። ይሄ ለሴቶቹ የተሰጠው ነው። ለወንዶችስ ምን አለ? ወንዶች ሆይ ሚስቶቻችሁን ውደዱ። ታዲያ በምን አይነት እንደምንወዳት ይነገርናል። ቤተ ክርስቲያኒቱን ክርስቶስ እንደወደደ፣ ስለ እሷም ራሱን እንደለወጠ አደጋችሁ፣ በዚህ አይነት ውደዷቸው። ክርስቶስ ለቤተ ክርስቲያኒቱ ያደረገውን አድርጉ። እንዴት ነው ያደረገው ክርስቶስ ቤተ ክርስቲያናቱን ከመውደዱ የተነሳ ራሱን ለእሷ አሳልፎ ሰጠ። ራሱን በመስቀል ላይ ሰጠ። አንድ ወንድ ለምሽቱ ራሱን ለመስጠት ፈቃደኛ ካልሆነ አይወዳትም ማለት ነው። በእውነተኛ ፍቅር የሚወዳት ከሆነ ለምሽቱ ራሱን አሳልፎ ይሰጣል። ፍቅራችንም እስከዚህ ድረስ ነው መሆን ያለበት እራስን እስከ መሰዋት። ለምን ክርስቶስ ይህንን ያደረገዋል? ምንም ወደኋላ አላለም። ይወዳታል ቤተ ክርስቲያን። ስለዚህ ራሱን በነፃ በፈቃደኝነት ራሱን ሰጠ። በዚህ አይነት ውደዷቸው እራሳችሁን እስከ መስጠት ድረስ። አንድ ሁለተኛ ፍቅራችሁ እነሱን የሚያነፃ መሆን አለበት። ክርስቶስ ቤተ ክርስቲያኗን እንዳነጻ በውሃ ማጠቢያ እንዳጠባት፣ በመንፈስ እንዳጠባት፣ ቆሻሻን ሁሉ እንዳስወገደ፣ እናንተም እንደዚሁ ሚስቶቻችሁን የምታነጹ ባሎች ሁኑ። በሚስቶቻችሁ ውስጥ ጉድለት ቢኖር በሚስቶቻችሁ ውስጥ ጥፋት ቢኖር ያነት ጥፋት በእናንተ አማካይነት ሊወገድ ይችላል። አስተማሪዎች ናችሁ፣ መሪዎች ናችሁ፣ ተንከባካቢዎች ናችሁ። ክርስቶስ ቤተ ክርስቲያኒቱን አጠባት፣ በውሃ ይላል። በውሃ አጥቦ ከቆሻሻ ሁሉ ንጹ አረጋት። ያች ሴትም እውነተኛ ባል ክርስቲያን የሆነ ባል ካገኘች በዚያ ባል አማካኝነት ካላት ኃጢአት ሁሉ ታጥባ ነፃ ትሆናለች። ይህ አይነት ፍቅር ይኖራችሁ፣ ይህን ነው የሚለው። ሶስተኛ፣ ይህችን ቤተ ክርስቲያን ራሳችሁን የምትወዱትን ያህል ውደዷት። ይህችን ሚስታችሁን ራሳችሁን የምትወዱትን ያህል ውደዷት። ራሱን የሚጠላ ሰው የለም። አካሌ ለእኔ ክብር ነው በጣም አንድ ክፍልም ከአካሌ የምጠላው የለኝም። እጄ፣ እግሬ፣ አይኔ፣ ሁለመናዬ ወደዋለሁ፣ በጣም ወደዋለሁ እና ያንንም ከመውደድ የተነሳ ይው ልብስ አለብሰዋለሁ፣ ጫማ አረግለታለሁ፣ ምግብ መግበዋለሁ። ከመውደድህ የተነሳ የምትወደውን ሰው እማትጎዳ ስለሆነ ትንከባከበዋለህ። ባል ምሽቱን የሚወድ ከሆነ ይንከባከባታል፣ እንዳታዘን፣ እንዳትቆጣ፣ እንዳትጎዳ፣ እንዳትታመም ታማም እንደሆነ እንድትድን ይንከባከብላታል፣ በጣም ይንከባከብላታል። ይሄ ነው እንግዲህ ሶስተኛው አራተኛው ፍቅራችሁ የክርስቶስ አይነት ፍቅር ከሆነ የማይቆረጥ ፍቅር ነው። አይቆረጥም። ገመዱ አይበጠስም። ሁለቱ አንድ ስጋ ይሆናሉ። ሞት እስኪለያቸው ድረስ አንድ ሆኖ ይኖራሉ። ፍች የለም። በዚህ ላይ ነው ነጥቡ ፍች የለም በክርስቲያኖች መካከል በክርስቲያን ጋብቻ እውነተኛ የክርስቲያን ጋብቻ ብቻ ፍችን አያውቅም አብሮ ይኖራል እስከ መጨረሻ አብሮ ይዘልቃሉ ጌታ ኢየሱስ ክርስቶስ ከቤተ ክርስቲያን ጋር አልተፋታም ድሮ ነበረ ከክርስቲያኖች ጋር ዛሬም አለ እስከ መጨረሻ አብሮ ይኖራል ከክርስቲያኖች ጋር እውነተኛ የትዳር ጓደኛም ሚስትም ሆነች ወይም ባል እንደዚሁ ነው ነበሩ፣ አሉ፣ እስከ መጨረሻ ሞት እስኪለያቸው። እንዲያውም ሲጋቡ፣ ቃል ኪዳን ሲገቡ፣ ቃል ኪዳን ናቸው የሚለው ሞት እስኪለየን ድረስ ነው የሚለው ሞት እስኪለየን ድረስ አብረን እኖራለን። ስለዚህ ሞት እስከሚለያቸው ቀን ድረስ ሁለቱ ተሳስረው ይኖራሉ። ወገኖች፣ አሁን የተቋቋሟቸው ነገሮች አሉ። እነሱን የምንከተላቸው ትዳራችን የተባረከ ይሆናል። አንደኛ ከእግዚአብሔር ጋር መጣበቅ። ሁለተኛ ጥፋትን ቢኖር ባልና ምሽቶች እየተራረሙ አብረው ይኑሩ። ሶስተኛ፣ ይህንን ያደረግን እንደሆነ እግዚአብሔር ራሱ እግዚአብሔር ራሱ የፍቅር አምላክ በመካከላችን ይገኛል። ቤታችን፣ ትዳራችን ይባርካል። እግዚአብሔር ይባርካችሁ።